የዩናይት ስቴትሱ ፕሬዚዳንት ጆ ባይደን በኢትዮጵያ በተለያዩ የአገሪቱ አካባቢዎች እየተባባሰ የመጣው ያሉት ጥቃት የክልሎችና የጎሳ ክፍፍል እጅግ ያሳሰባቸው መሆኑን ትናንት ረቡዕ ምሽት ላይ ባወጡት መግለጫ አስታውቀዋል። ትግራይ ውስጥ በስፋት እየተፈጸመ ያለውን የጾታ ጥቃት ጨምሮ እየተስፋፋ ያለው መጠነ ሰፊ የሰብአዊ መብት ጥሰት መቆም አለበትም ብለዋል ባይደን። ደረጀ ደስታ የመግለጫውን ይዘት ለእለቱ አቢረስ እንዲያሰናብቱታል። ትናንት ምሽቱን ዋይት ሀውስ ከሚገኘው ጽህፈት ቤታቸው ባወጡት መግለጫቸው የዩናይትድ ስቴትስ ፕሬዝደንት ጆ ባይደን በአገራቸው ከየትኛውም ወገንም ሆነ ብሔር የተወለዱ ቤተሰቦች በአገራቸው ውስጥ በሰላምና በደህንነት መኖር ይኖርባቸዋል። የፖለቲካ ጠባሳዎች በመሳሪያ ኃይል ሊድኑ አይችሉም ያሉት ፕሬዝደንቱ ትግራይ ውስጥ ያሉ ታጣቂ ኃይሎች የተኩስ አቁም ማወጅና ተግባራዊ ማድረግ፣ የኤርትራና የአማራ ኃይሎችም ለቀው መውጣት ይኖርባቸዋል በማለት አሳስበዋል። ፕሬዚደንቱ በዚህ ሳምንት መጀመሪያ ላይ የተባበሩት መንግስታት የሰብአዊ ጉዳዮች ጽፈት ቤት እየተራዘመ በመጣው ግጭት የተነሳ ኢትዮጵያ እንደ ኤሮፓ አቆጣ ከ1980 ወዲህ የመጀመሪያውን የረሃብ አደጋ ሊገጥማት እንደሚችል አስጠንቅቋል ያሉ ሲሆን ሁሉም ወገኖች በተለይም የኢትዮጵያና የኤርትራ ኃይሎች የረሃብ አደጋው በክልሉ እንዳይስፋፋ ለመከላከል እንዲቻል ምንም አይነት ገደብ ያልተደረገበት የሰብአዊ እርዳታ ተደራሽነት እንዲኖር መፍቀድ አለባቸው በማለት አሳስበዋል። ባይደን በመግለጫቸው ዩናይትድ ስቴትስ የኢትዮጵያ መሪዎችና ተቋማት የእርቅና የሰብአዊ መብት እንዲያጠናክሩ ብዝሃነትን እንዲያከብሩ ታሳስባለች ያንንም ማድረግ የአገሪቱን ሕብረትና የግዛት አንድነት የሚያሰፍን ሲሆን የኢትዮጵያንም ሕዝብ ደህንነት ያረጋግጣል። በአጣዳፊ የሚያስፈልገውም እርዳታ በወቅቱ እንዲደርስ ያደርጋል ብለዋል። የኢትዮጵያ መንግስትና በፖለቲካው ዘርፍ ያሉት ሁሉም ባለድርሻ አካላት ሁሉንም ወገኖች የሚያሳትፍ ውይይቶችን ማድረግ አለባቸው በማለት ጥሪያቸውን ያስተላለፉት ባይደን የኢትዮጵያ ሕዝብ ተባብሮ በመስራት ለጋራ ህልሞቹና ለአገሪቱ መጻኢ የፖለቲካ እድል ዘላቂና እኩልነት የሰፈነበት የ የኢኮኖሚ እድገትና ብልጽግና መሰረት ሊጥል ይችላል ብለዋል። አያይዘውም ዩናይትድ ስቴትስ ከኢትዮጵያ ጋር ያለንን የሁለቱን አገሮች የረጅም ጊዜ ግንኙነትና ትብብር መሰረት በማድረግ እንዲሁም ከሌሎች የአፍሪካ ህብረት፣ ከዓለም መንግስታትና ዓለም አቀፍ አጋሮቻችን ጋር በመሆን ኢትዮጵያ የእነዚህን ችግሮች እንድትፈታ ለመርዳት ቁርጠኝነቱ አላት ሲሉም ድጋፋቸውን ገልጸዋል። በምስራቅ አፍሪካ የዩናይትድ ስቴትስ ልዩ መልእክተኛ ጄፍ ፌልትማን አወዛጋቢ የሆነውን የሁሉንም ወገኖች ፍላጎት ማሟላት ያለበትን የኢትዮጵያን ታላቁን የህዳሴ ግድብ ጨምሮ በቀጠናው ተያያዥነት ያላቸው ችግሮች በሰላማዊ መንገድ እንዲፈቱ ሁሉንም ወገኖች በሚያሳትፍ መልኩ መፍትሄ ለማስገኘት ዩናይትድ ስቴትስ ዳግም የታደሰውን የዲፕሎማሲ ጥረት በመምራት ላይ ይገኛሉ ያሉት ባይደን ልዩ ልኡኩ ፌልትማን ወደ ቀጠናው በሚቀጥለው ሳምንት ተመልሰው የሚሄዱ ሲሆን የደረሱበትንም ውጤት እየተከታተሉ ያሳውቁኛል ብለዋል ባይደን። በመጨረሻም የአሜሪካ ዲፕሎማሲ እሴቶቻችንን ያንጸባርቃል በማለት ይህም ነጻነትን መመከት፣ ሁሉን አቀፍ መብቶችን መጠበቅ፣ የህግ የበላይነትን ማክበርና እያንዳንዱ ሰው ሰብዕና በክብር መያዝን እንደሚያካትት ተናግረዋል። ደርጀን፣ ለዘገባው አመሰግናለሁ። አድማጮቻችን፣ ፕሬዚዳንት ባይደን ለሰጡት መግለጫ የኢትዮጵያና የኤርትራን መንግስታት ባለስልጣናት ለማግኘት ምላሽ ለማግኘትም ጥረት እያደረግን ነው። እንዳገኘን እናቀርባለን።